በአገሪቱ በተከሰተው ድርቅ መንግስት የዕለት ደራሽ እርዳታ እያቀረበ እንደሆነ ይገልጻል። ተረጂዎች በበኩላቸው የሚሰጠው የእርዳታ መጠን አይገድል አያድን ይሉታል። በከተሞች አካባቢ ደግሞ ድርቁን የሚያስከትለውን ተጽዕኖ ለመቀነስ እምብዛም እየተሰራ አይደለም የሚሉ ትችቶች ይስተዋላሉ። የአለማጣ ከተማ አካል ጉዳተኞች ማህበር የዕለት ደራሽ እርዳታ በማጣታችን ለልመና ተዳርግናል ይላል። አብርሃም ወሰን እባላለሁኝ የአለማጣ ልበብርሃን አይነ ስውራን ማህበር ሊቀመንበር ነኝ እና የሚገርመው አካባቢያችን ላይ ድርቅ አለ። ያ ድርቅ በጣም ከባድ ነው እርግጥ እና አሁንኛ አካባቢ የተሰራ ያለው ምንድን ነው ከገበሬ ማህበሩ የተወሰነ እርዳታ አለ። እዚህ ከተማ ለሚኖርና ለኛ ለአይነ ስውራን ግን ምንም የሚደረግ ነገር የለም። በጣም የከበደ ችግር ላይ ነን እና አስራ ሁለተኛ ክፍል ተማሪ ነኝ። መማር ራሱ እስከማልችልበት ድረስ ነው ማለት ነው። በጣም ትምህርትን እስካሁን ላቋረጥ ቤት እስከምወስን ድረስ ነው። በጣም ሀይለኛ የሆነ ድርቅ አለ። ብንጮህም የሚሰማን ያን ያክል የለም ለምሳሌ ለሰራተኛና ማህበራዊ ጉዳይ ጮሆን ምንም ማድረግ አንችልም ነው የሚሉት። መሽነሪ ኦፍ ቸሪቲ ድርጅት አለ። እሱም ቢሆን በቃ ምንም ማድረግ አንችልም የሚል ነገር ነው። በጣም ከባድ ነው። ሌላው አካል ጉዳተኛ አቶ አምባቸው ባራኪ በበኩላቸው ያው በማህበሩ ችግር አለብን። በወረዳም ብናመለክት ምንም ግዳፍ እናገኝበት ነገር የለም ያው ማህበራዊ ጉዳይም በቀበሌም ቢሆን በከተማ እርዳታ ስለሌለ ምንም ለኛ ጉዳይ ብሎ ማይን ነገር የለም። በብድርም ይሁን በምን ምንም የሚቀበሉ ነገር የለም የሌላቸው ማለት ነው። አምስት ቤተሰብ አስተዳዳሪ ነው። ያው ምን እርዳታ ምንም ምንም የለን ምንድር ንረዳ ነው የምንፈልገው ነው ምል ያለን። ሌላው ማየት የተሳናቸው የማህበሩ አባል በበኩላቸው ተከታይን ብሏል። አለማጣ ያለን አካል ጉዳት እስከዛሬ ድረስ ባለው ያው ምንም ምንም ነገር የተደረገልን ነገር የለም። በጣም እርሃብ ላይ ነው ያለው አሁን በጣም ተችግረም ያለ ነው። ያው የሰባት ቤተሰብ ነው የምመራው የምናተዳድራቸው በቃ በልመና ነው። በልመና በዚህ ጉዳይ ላይ የአላማጣ ከተማ ሰራተኛና ማህበራዊ ጉዳይ ጽህፈት ቤት ኃላፊ ወይዘሮ አዝመራ አድሃናን አነጋግርናቸዋል። የእለት የሚባለው ከዛ ከሶስት መቶ ሰዎች በወር ሚሽነሪ ኦፍ ቻሪቲ እየታገዝ ነው። በሁለት ሳምንት በወር ሁለት ጊዜ ወር ማክሲማም አንዱ ጊዜ እያገዘች ነው። እንጨ የሚበላ ክክ ዘይት እየሰጠች ነው። የአካባቢያችን በልመና የሚሰዳ ሁሉ እኮ እየጣርን ያለ ነው። ምክንያቱም ለሁሉ ለመድረስ ግን የሚቸግር ሊሆን ይችላል። የዕለት የሚባለውን ግን የት ናቸው? አሁን ብዙ የሄድንበት ነገር ላዘረዝርልህ እችላለሁ። አሁን ምንድን ነው የምናደርገው፣ በድርቅ ምክንያት ሊጎድብንና ሊቸገርብን የሚችሉ የሚበላ የሚያጡ ሊኖሩ የሚችልብንን ይሄንን እያጠናን ከቀበሌዎች ጋር እየተነጋገር ነው የሚታገዛሉ ምክንያቱም በተለያየ ያለ አካል ጉዳተኞች ማለት ነው። ሶስት መቶ ያክል በወር መት ሲሉ አንድ ጊዜ እርዳታ ይወስዳሉ። የሚበላጠው ችግር ላይ የሚኖሩ ሰዎች ካሉ በጥናቱ መሰረት ይህ ቀበሌ ነዋሪዎች ስለሚሆነው አሁን ነገ ከነገ ወዲያ የምናይበት ነገር ቀጥ ሀገዙ ሁለት መቶም ሊሰጥ ይችላሉ። እንደውም ሊሰጥ ይችላሉ ይ የራሱ አሰጣጥ ስላለው ሱ እናደርጋለን የሚለው ነገር ነው የምንሄደው። ለዶቼ ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ።